የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በመጻረ ቃሉ ዩንሲአር በጋምቤላ ስላለው የደቡብ ሱዳን የስደተኞች ጉዳይን በሚመለከት በየወቅቱ መግለጫ ያወጣል። በደቡብ ሱዳን ተቃውሞ ባጋጠመው በስልጣን ባለው የመንግስት ባለስልጣናት እና በተቀናቃኙ የቡድን መሪዎች ግለሰባዊ ወይም ቡድናዊ የስልጣን ሽኩቻ ሳቢያ ሰላማዊው የህብረተሰቡ አካላት ለስደት አሁንም እየተዳረጉ መሆኑ የሚታወቅ ነው። ይህ ደግሞ ወደ ሀያ ወራት ግድም እየሆነው ነው። በምስራቅ አፍሪካ በይነመንግስታት መንግስታት በኢጋድ አደራዳሪነት ሁለቱን የፊድሚያ አንጃዎች ለማቀራረብና ለማስማማት አዳጋች ሆኖ በመገኘቱ ኢጋድ አምስተኛ ተብሎ የተሰየመው የድርድር ሰነድ በመጨረሻው የተባለለት በአዲስ አበባ እየተካሄደ ይገኛል። አሁንም ይህ የድርድር ሂደት አስቸጋሪ የሆኑ ማነቆዎች ያጋጠሙት ቢሆንም በአፍሪካ ሕብረት በተባበሩት መንግስታት እና በዓለም አቀፍ ሕብረተሰቡ በኩል ኢጋድ አምስተኛው ድጋፍ ያገኝበት ሁኔታ አለ ዞሮ ዞሮ ዋናው ጉዳይ ባለቤቶቹ አንድ ጊዜ አንደኛው፣ ሌላ ጊዜ ደግሞ ሁለተኛው ወገን እያፈነገጡ እርቀ ሰላሙ ሊቋጭ አልተቻለም። የጊዜው ግድብ የፊታችን ሰኞ ያበቃል። ይህ በዚህ ላይ እንዳለ ሰላማዊው ህዝብ ለስደት የተዳረገው በየጎረቤቱ ሀገር ሲሰደድ ሁለተኛ ዓመቱን ይዟል። ኢትዮጵያ ከደቡብ ሱዳን በምታዋስነው በጋምቤላ በኩል ከሚያስተናግዱት ሀገሮች የምትገኝ ስትሆን፣ አሁን በምን ደረጃ ላይ ሁኔታው እንደሚገኝ ከተባበሩት መንግሥታት የስደተኞች ጉዳይ ኮሚሽን ዩኤንሲአር በጋምቤላ ኃላፊ የሆኑትን ሱሌይማን አማዱን በስልክ አነጋግሬያቸዋለሁ። አዲስ እየተዘጋጀ ወዳለው የፉግኒዶ የስደተኞች ጣቢያ እየሄድኩ ነው። ከስደተኞች መቀበያ ጣቢያ አዲስ ገብተው የተጠራቀሙት ወደ 17 ሺህ ይሆናሉ። ወደዚያ ለማሸጋገር ነው። ይህ የፉግዲዶ ጣቢያ በሚመጣው ሳምንት ውስጥ ስራው አልቆ ስደተኞችን ተቀብሎ ለማስተናገድ ዝግጁ ይሆናል። ወደ ሌላ ስፍራ ስደተኞችን ማዘዋወር ያስፈለገበት ምክንያት የሚያሰጋ ነገር ኑሮ ነው ወይ? አዎ፣ እንግዲህ መጀመሪያ ከነበሩበት የመጠለያ ጣቢያ ስርዓቱን አክብረው ለተገኙትና ጊዜያዊ መጠለያ ከነበሩበት አሁን ወደ ፉግኒዶ ከጠረፉ ላይ ራቅ ወደሚል ስፍራ ይሆናል ማለት ነው። ከወሰኑ አካባቢ መኖር የለባቸው ምና ነው አንደኛ ስለ ዋስትናቸው ከለላ ስለ ቢሆን ነው እንዲሁም መሠረታዊ አቅርቦትን ለማዳረስ የሚቻልበት በመሆኑ ነው። አሁንም የሚደረግላቸው እርዳታም ቢሆን አልጎደለባቸውም። እንደሚታወቀው አሁን በጋምቤላ ወደ ሁለት መቶ ሰማንያ ሺህ የደቡብ ሱዳን ስደተኞች ናቸው ያሉት እንግዲህ ለእነዚህና አዲስም ለሚገቡት የተባበሩት መንግስታት የስደተኞች ኮሚሽን ዩኒሲር ከመንግስት አጋር ባለሥልጣን ከሆነውና ከሌሎች ለጋሽ ድርጅቶች ጋር አብረን እየሠራን ያለንበት ሁኔታ ነው ያለው የንጹሕ ውሃ ማቅረቦት የሰላም ዋስትና፣ የመገልገያ ቁሳቁሶች፣ ቀለብ ማቅረብ የተመቻቸ ስፍራ በመሆኑ ወደዚህ አዛውረናቸዋል። አሁን በዚያው ባለው ስፍራ የስደተኞች መሰደድ እንደቀጠለ ከሆነ ቁጥራቸውን በወል ማወቅ ይቻል እንደሆነ ኃላፊው በዚህ ላይ ያሉት ቀደም ሲል እንደገለጽኩት አሁን ባለንበት ደረጃ 28 ሺህ ግድም እንዳሉ ይታወቃል። ቤታቸው ተላሌ ጊዮርጊስ ለዶቻቤለ ራዲዮ ከአዲስ አበባ።